ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። በያዝነው ዓመት ኢትዮጵያ ከቅባት እህሎች የውጭ ንግድ ገበያ የምታገኘው የውጭ ምንዛሪ ከግዙፉ ገቢ ማግኛ ምርቷ ቡና ከምታገኘው መብለጡን የኢትዮጵያ ንግድ ሚኒስቴር አስታወቀ። ከዘገባዎቻችን አንዱ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች የዛሬ ማክሰኞ ሰኔ 24 2006 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ ሰባት ይዘን ቀርበናል። አስተናጋጃችሁ አሉ አከበደ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። ካልቪን ፋውለር ለቴክኒክ ምህንድስናው ተሰይሟል። አሁን አድማጮች ለቀዳሚው የዕለቱ ዜና ቆንጅ ይታያል። ጤና ስጥልኝ እንደምናመሻችሁ። በዚህ አመት ኢትዮጵያ የቅባት እህሎች የወጪ ንግድ ገቢዋ ለበርካታ አመታት ከፍተኛው የገቢ ምንጫ ከነበረው ከቡና በልጦ መገኘቱ ተገለጠ። የኢትዮጵያ የንግድ ሚኒስቴር ካሰናዳው የአስር ወራት የወጪ ንግድ ክንዋኔ ሪፖርት በተገኘው መረጃ መሰረት የቅባት እህሎች ወደ አምስት መቶ ሰማኒያ አምስት ሚሊዮን ዶላር ገቢ በማስገኘት ቡናን ከአንደኛ የውጭ ምንዛሪ ገቢ ምንጭነቱ እንዳወረዱት ያሳያል። በተመሳሳይ ወቅት ሀገሪቱ ከቡና ንግድ ያገኘችው ገቢ 489.28 ሚሊዮን ዶላር መሆኑን ከሪፖርቱ ለመረዳት ተችሏል። ኢትዮጵያ በዘንድሮ የበጀት አመት በአስሩ ወራት ወቅት ከ44000 ቶን በላይ መጠን ያለው የቅባት እህል ወደ ውጭ የላከች ሲሆን ይህም አምና ከላከችው በ10 1 ከመቶ እንደሚበልጥ ተወስቷል። የተገኘው ገቢም ከአምናው በ52 ከመቶ የበለጠ መሆኑን የንግድ ሚኒስቴሩ ሪፖርት መረጃ ያመለክታል። በሰሜን ምስራቅ ናይጄሪያ አንድ ገበያ ላይ መኪና ውስጥ የተጠመደ ቦምብ ፈንድቶ ቢያንስ ስምንት ሰዎች መግደሉ ተነግሯል። ዛሬ ማክሰኞ ቦምቡ የፈነዳው ማይዱጉሪ ከተማ ገበያ ውስጥ ከሰል ጭኖ የነበረ መኪና ላይ ሲሆን በአካባቢው የነበሩ በርካታ መኪናዎች መቃጠላቸውን እማኞች ገልጸዋል። ለፍንዳታው እስካሁን ኃላፊነት የወሰደ ወገን የለም። ነገር ግን ጽንፈኛ እስላማዊ ቦኮ ሀራም ማይዱጉሪና ሌሎችም የአካባቢው ከተሞች ውስጥ በተደጋጋሚ ጥቃት እያደረሰ መሆኑ የሚታወቅ ነገር ነው። ሁለት ተጠርጣሪ እስላማዊ ጽንፈኞች ከማይዱጉሪ አቅራቢያ በሚገኙ 125 ኪሎ ሜትር ርቀት ላይ ባሉ አራት መንደሮች ባደረሱት ጥቃት ከ50 የሚበልጡ ሰዎች መግደላቸው ይታወሳል። ጥቃቶቹ የደረሱባቸው አካባቢዎች ቦኮ ሀራም በ ሚያዚያ ወር ሁለት መቶ ሰባ ልጃገረዶችን ጠልፎ የወሰደበት አካባቢ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ትናንት ሰኞ ባወጡት መግለጫ የሁከቱን መቀጠል አውግዘው ቦኮ ሀራም በሰሜን ምስራቅ ናይጄሪያ የሚፈጽመው ዘግናኝ ጥቃት እለታዊ ተግባር እየሆነ መጥቷል ብለዋል። አዲሱ የኢራቅ ፓርላማ የመጀመሪያ ጉባኤውን አዲስ ጠቅላይ ሚኒስትር ሳይመርጥ ማብቃቱ ተሰማ። ባለፈው ሚያዝያ ወር አጋማሽ ላይ የተመረጡት አዲሶቹ የፓርላማ አባላት ዛሬ ለመጀመሪያ ጊዜ ሲሆን የተሰበሰቡት፣ ተጠባባቂው አፈ ጉባኤ ማህዲ አልሀፊ ብዙዎቹ አባላት ከረፍት ሳይመለሱ በመቅረታቸው ጉባኤውን መበተን ተገደዋል። ከስምምነት ላይ ከተደረሰ በሳምንት ጊዜ ውስጥ እንሰበሰባለን ብለዋል አፈ ጉባኤው ምርጫውን ተከትሎ ጠቅላይ ሚኒስትር ኑሪ አልማሊኪ ለሶስተኛ ጊዜ ለመመረጥ የሚያበቃ ድጋፍ ይዘው የታዩ ቢሆንም ከዚያ ወዲህ ግን ጽንፈኛ ሱኒዎች በሰሜኑና በምዕራቡ የሀገሪቱ ክፍሎች ብዛት ያለው አካባቢ ተቆጣጥረው ሀገሪቱ ቀውስ ውስጥ መግባቷ ይታወቃል። ምዕራባውያን መሪዎች የኢራቅ ባለስልጣናት በሺዋዎች በሱኒዎችና ኩርዶች መካከል የሰፈነውን ክፍፍል ለማስተካከል ሁሉንም ወገኖች አሳታፊ የሆነ መንግስት እንዲያቋቁሙ ሲወተውቱ ቆይተዋል። ዩክሬን በምስራቅ ግዛቷ ከአፍቃሪ ሩሲያ ተገንጣዮች ጋር በሚካሄደው ውጊያ ከራሷ በኩል አውጃ የነበረውን ተኩስ አቁም ማብቃቱን ተከትሎ በሰዓታት ውስጥ በተገንጣዮቹ ላይ አዲስ የጥቃት ዘመቻ ከፍታለች። ተገንጣዮቹ የተቆጣጠሯቸውን ግዛቶች ሁሉ እናስመልሳለን ሲሉ የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ ዛቻ አሰምተዋል። በመጨረሻ የእስራኤል ወታደሮች የደረሱበት በጠፋ በሶስት ሳምንታቸው ትናንት ሰኞ አስከሬናቸው ሜዳ ላይ ተጥሎ የተገኘውን ሶስት እስራኤላውያን ታዳጊ ወጣቶች የጠለፉ ተብለው የተጠረጠሩ ሁለት ሰዎችን መኖሪያ ቤቶች ማጥቃታቸው ተነግረዋል። ቆንጆ ይታየን፣ ለዜናው አመሰግናለሁ። አድማጮች ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን ያለ የዓለም ዜና ዝርዝር ታሰማናለች። አሁን ለቀዳሚው ዘገባ ወደ አዲስ አበባ ነው የምናመራው። አንድ ከፍተኛ የደቡብ ሱዳን አመራር አባል ተቃዋሚውን ጎራ ተቀላቅለዋል ሲል የደቡብ ሱዳን አማጺ ቡድን አስታወቀ። የአሜሪካ ድምጿ ማርተ ቫንደር ዎልፍ ከአዲስ አበባ ያጠናቀረችው ዘገባ እንደጠቆመው በሁለቱ ወገኖች መካከል ለሚካሄደው ግጭት ማብቂያ እልባት ፍለጋ እስካሁን ሲካሄድ የቆየውና ለወራት የዘለቀው የሰላም ንግግር ያለ ፍሬ መክኗል። ዝርዝሩን እንሆ። ካለፈው ታህሳስ ወር አንስቶ የደቡብ ሱዳኑ ፕሬዚዳንት ሳልቫኪርና ፓርቲያቸውን ሲታገል የቆየውን ተቃዋሚውን ጎራ መቀላቀላቸውን ያስታወቁት የገዢው የሱዳን ሕዝብ ነጻ አውጪ እንቅስቃሴ በእንግሊዝኛው ምሕጻረ ቃል ኤስፒኤልኤም ከፍተኛ አመራር አባል ናቸው። ሰውየው ዝቅኤል ሎል ጎትጎት ከአስራ አንዱ የቀድሞ የፖለቲካ እስረኞች ውስጥ አንዱ ሲሆኑ ቀደም ሲል በዩናይትድ ስቴትስና በመንግስታቱ ድርጅት የደቡብ ሱዳን አምባሳደር ሆነውም ያገለገሉ ናቸው። ሚስትር ጎትጎት አዲስቱን ሱዳንን ለመገንባት በዛሬው ፕሬዚዳንት ሳልቫኪር ተቀናቃኝ የትላንቱ ምክትላቸው ሪክማቻይር የሚመራውን ተቃዋሚ ቡድን ለመቀላቀል ወስኛለሁ ነው የሚሉት የአዲስቱ ደቡብ ሱዳን አዲስ ጅማሬ፣ ጦርነቱ አብቅቶ ደቡብ ሱዳን ከጎሳ ልዩነት ነፃ ሆና ሁሉንም አዎንታዊ ለውጦች የምታቅፍበት ተቃዋሚ ፌዴራላዊ አደረጃጀት የሚዋቀርበት ነው። ይህቺ ደቡብ ሱዳን የምትፈጠረው አዲስ አመራር ከመጣ ብቻ ነው። በሁለቱ ወገኖች መካከል እስካሁን የተካሄዱት የሰላም ድርድሮች ያለ ፍሬ ቢመክኑም የጋራ መንግስት ያቋቁሙ ዘንድ ለሁለቱ ወገኖች የ60 ቀን ዕድሜ መሰጠቱም የሚታወቅ ነው። ወደ ሁለተኛው የትንታኔ ርዕስ እናልፋለን። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና አዲሱ የግብጽ ፕሬዚዳንት አብደልፋታህ ኤልሲሲ ለመጀመሪያ ጊዜ በአባይ ጉዳይ ዙሪያ ተነጋግረዋል። ሁለቱ መሪዎች በማላቦ ኢኳቶሪያል ጊኒ ከተካሄደው የአፍሪቃ መሪዎች ጉባኤ ትይዩ ያደረጉትን ይህን ውይይት መነሻ ያደረገ ዘገባ ቀጥሎ ይቀርባል። የኢትዮጵያና የግብጽ መሪዎች ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ፕሬዚዳንት አብደልፋታህ ኤልሲሲ ሰሞኑን በግንባር ተገናኝተዋል። ኢኳቶሪያል ጊኒ ዋና ከተማ ማላቦ ውስጥ በተካሄደው የአፍሪካ ሕብረት መሪዎች ጉባኤ ጎን ሁለቱ መሪዎች ተገናኝተው ተወያይተዋል። ይህንን ባለፈው ሳምንት ሐሙስ የተካሄደውን የሁለቱን መሪዎች ውይይት ተከትሎ የግብፅ መገናኛ ብዙኃን ባወጡት ዜና ሀገሮቹ አንድ የጋራ ኮሚቴ በመጪዎቹ ወራት ውስጥ ለማቋቋም መስማማታቸውን ዘግበው ነበረ በሕዳሴ ግድብ ላይ የሚመክር። ይሁን እንጂ በሰባት ነጥቦች ላይ መግባባት መደረሱን አንድ የኢትዮጵያ መንግስት ቃል አቀባይ ገልጸው የተባለው የጋራ ኮሚቴ መቋቋምን አስመልክቶ ግን ስምምነት የሚባል ነጥብ ላይ አለመደረሱን ገልጸዋል። የኢትዮጵያ ጠቅላይ ሚኒስትር ልዩ አማካሪ የሆኑትን አቶ ጌታቸው ረዳን ያነጋግሬ ነበር። ጤና ይስጥልኝ፣ አቶ ጌታቸውን እንደምናመሹ እንደምናመሽ። ሰለሞን፣ ሰሞኑን የኢትዮጵያና የግብፅ ባለስልጣኖች በህዳሴ ግድብ ላይ የጋራ ኮሚቴ ለማቋቋም ስምምነት ላይ ደርሰዋል የሚል ዜና በግብፅ መገናኛ ብዙኃን ወጥቶ ነበር እና ምን ያህል ነው እውነትነቱ? ይሄ በኢትዮጵያ መንግስት በኩል ውይይት ተደርጓል። በግብፁ ፕሬዚደንትና በእኛ ጠቅላይ ሚኒስትር መካከል በህዳሴ ግድብ ብቻ ሳይሆን በሌሎች ፖለቲካዊ፣ ማህበራዊ ጉዳዮች ላይ ሰፊ ውይይት ተደርጓል። ማለባው ውስጥ በህዳሴ ግድብም ላይ ሆነ በሌሎች ጉዳዮች ላይ የተደረሰ ስምምነት የለም። በሁለቱም ወገኖች አለን የሚሉትን በተነሱ ጥርሶች ላይ አስተያየቶቻቸውን አቅርበዋል። በጋራ መግባባት የተደረሰባቸው ጉዳዮች አሉ። ከዚህ ውጭ ፎርማል የሆነ ከውይይት ተነስቶ ወደ ስምምነት ላይ ለመድረስ የተደረገ ጥረትም ስላልነበረ በዋናነት የሀሳብ ልውውጥ ነው የነበረው። በሀሳብ ልውውጡ ላይ ተመስርቶ በሁለቱ መሪዎች በኩል የጋራ መግባባት የተደረሰባቸው ጉዳዮች አሉ። ከእነዚህ ጉዳዮች መካከል ግን በህዳሴ ግድብ ላይ የጋራ ኮሚቴ ማቋቋም የሚል ነገር የለበትም። አልተነሳም ማለት ነው ጉዳዩ ጉዳዩ ተነስቷል ህዳሴው ግድብ ግብፅና ኢትዮጵያ መሪዎች ተገናኝቶ የህዳሴው ግድብ ካላነሱም የሚገርም ነው የሚሆነው አይደለም እሱን ማለት ሳይሆን የጋራ ኮሚቴውን የማቋቋም ጉዳይ ማለት ነው የጋራ ኮሚቴ ሰዎች የሚባል ኦልሬዲ በውይይቱ ላይ የጋራ መግባት የተደረሰባቸው ነገሮች አንዱ ምንድን ነው በግብጽ መንግስት በኩል ከአሁን በፊት የኢትዮጵያ መንግስት ባቀረበው ሀሳብ መሰረት ግብጽ፣ ሱዳን እና ኢትዮጵያ የሚገኙበት የህዳሴ ግድብ በታችኞቹ ተፋሰስ ሀገሮች ላይ ሊኖረው ይችላል ተብሎ የሚገመተውን አሉታዊ ተጽዕኖ በሚመለከት ውይይት ለማድረግ የሚያስችል ትራይፓርታይት ፎረም ተቋቁሞ ነበረ። የሶስቱ ሀገሮች ማለት ነው። የግብጽ የሱዳን እና የሶስቱ ሀገሮች ማለት ነው። ግብጾች ከተወሰነ ጊዜ በኋላ ኢንተርናሽናል ፓኔል ኦፍ ኤክስፐርቲስ የሚባ የተባለው ቡድን ሪፖርቱን አቅርቦ በሪፖርቱ ላይ መወያየት ከተጀመረ በኋላ አቋርጠው ወጥተው ነበረ። ስለዚህ ባለፈው ማላቦ ላይ በተደረገው የሐሙስ ሁለት ውይይት በጠቅላይ ሚኒስትራችንና በፕሬዚደንት አሲሲ በኩል ከተነሱት ጉዳዮች አንዱ ምንድን ነው በግብጽ በኩል የተጀመረው ሶስትዮሽ ውይይት የህዳሴ ግድብ በሚመለከት ማቋረጣቸው ትክክል እንዳልሆነ መቀጠልም እንደሚፈልጉ በዛ አጋጣሚ ገልጸዋል። እንግዲህ የጋራ መግባት ላይ ተደርሷል ስንል ቀጥለው ልኮቻቸውን ልከው በዚህ በዚህ በዚህ ቀን እንገናኝ የሚለውን ነገር በተግባር ሲያደርጉት ምናየው ነው የሚሆነው ማለት ነው በዚሁ በማላቦ ውይይት ላይ በሁለቱ መሪዎች መካከል በሰባት ዋና ዋና የሚባሉ ነጥቦች ላይ ስምምነት ወይም መግባባት ላይ ተደርሷል። ይሄ ትክክል ነው። እነዛ ሰባት ነጥቦች ተነስተዋል። ይሄ ደግሞ የግብፅን የውሃ ተጠቃሚነት ማክበርን ይጨምራል። እዛ ከተጠቀሱት ጉዳዮች ውስጥ በነገራችን ላይ የወጣው በሁለቱ መሪዎች ውይይት ላይ ተመስርቶ የፕሬስ መግለጫ ነው የወጣው። ስለዚህ እንደ ስምምነት ተደርጎ የሚቀርቡ ከሆነ ግንዛቤያችን ላይ ችግር ይኖራል ማለት ነው። ለማንኛውም ግን እዛ ውስጥ የተወሰኑ ነጥቦች እንዳሉ ቃሉ ሰባት ነጥቦች በእርግጠኝነት ማስታወሳቸው አንዱ ምንድን ነው ኢትዮጵያ ሕዳሴ ግድብ በግብፅ ላይ የተነጣጠረ ጥቃት ነው ብለው የሚያምኑ ግብፃውያንን በሚመለከት ከአሁን በፊትም ኮንሲስተንትሊ ላለፉት አራት ዓመታት ስንገልጸው እንደነበረው ሁሉ የህዳሴ ግድብ በግብፃውያን ላይ የተነጣጠረ አደጋ እንዳልሆነ፣ ጉዳትም እንደማይደርስ ግብፃውያኑ ተቀብለውታል የሚልም ዘገባ አለ። ተቀብለዋል። በነገራችን ላይ አንድ መታየት ያለበት አሁን በሁለቱ ውይይት ውስጥ ታየ አንድ ነገር ቢኖር በግብጾች በኩል ከአሁን በፊት የህዳሴ ግድብ ስራ መቆም የምቻላለበት ይባል የነበረው አቋም ኮምፕሊትሊ ትርጉም እንደሌለው እንደተቀበሉት የሚያሳዩ መግባቶች ነው የተደረሱት። ምክንያቱም በእነሱ በኩል ዋና በህዝባቸው ዘንድ ስጋት የፈጠረው ነገር የህዳሴ ግድብ የግብፅን ህዝብ ሆን ተብሎ ውሃ ለማስጠማት የተደረገ ጥረት እርሻዎቻቸውን ለማድረግ የተደረገ ጥረት ተደርጎ በስፋት ስለሚወራ፣ ያ የፈጠረውን ስሜት ግምት በማስገባት በእነሱ በኩል ኢትዮጵያ መንግስት የጀመረው ስራ ላይ ሳይሆን ችግራቸው የኢትዮጵያ መንግስት የጀመረው ስራ ግብፅ ላይ እንደሚባለው እንደሚወራው ጅግ አጥፊ የሆነ አሉታዊ ተጽዕኖ ይኖረዋል የሚለው ነገር ላይ ነው እና በእኛ በኩል ዲዛይን ሲደረግም ጀምሮ ከዛም በኋላ ትራይላትራል ቀደም ያልነው ሶስትዮሽ ውይይት በኢትዮጵያ በኩል በቀድሞ ጠቅላይ ሚኒስትር መለስ ዜናዊ በኩል ይሄ ጥያቄ ሲቀርብም ጭምር ግድቡ ግብጾችንም ሱዳኖችንም ከመጉዳት ይልቅ የሚጠቅም እንደሆነ በግልጽ የታመንበት ስለነበረ በዚህ ላይ ተመስርቶ ኮንፊደንስ ቢውል ማድረግ አለብን፣ በጋራ መተማመን ላይ ተመስርተን መተጋገዝ እንጂ በህዳሴ ግድብ ላይ ተመስርቶ መጠነቋቆልም መጣላትም የለብንም የሚል የቆየ ኢትዮጵያ አቋም የተንጸባረቀበት መድረክ ነው የነበረው። ስለዚህ በዋናነት የተደረሰበት መግባባት ቢኖር በኢትዮጵያ በኩል አዲስ የተሰጠ ሪአሹራንስ ወይም አዲስ የተሰጠ ቃል ሳይሆን ከአሁን በፊትም ሲባል እንደነበረው የህዳሴ ግድብ የግብፅንም የሱዳንንም ጥቅም አደጋ ላይ የማይጥልና ይልቁንም በጋራ ተጠቃሚነት ላይ በተመሰረተ አስተሳሰብ ከገመገብ ነው ሁለቱንም ሀገሮች የሚጠቅም እንደሆነ ግብጾችም ቢሆን ፈልገውም ሳይፈልጉም የተገነዘቡት መሆኑን የሚያሳይ ነው የነበረው። አሁን ከመሪዎቹ ስብሰባ በኋላ መቼ ይጀመራል እንደገና ይሄ የሶስቱ ወገኖች ንግግር ብሎ ያስባሉ እንግዲህ ተከታትለው የወጡት ግብጾች ናቸው። ግብጾች በፕሬዚደንት አሰሲ በኩል የተነሳው ነገር ቢኖር ይሄ ትራይላተራል ውይይት መቀጠል እንዳለበት እንደሚስማሙ ይመስለኛል። ከሶስት ወር ባላነሰ ጊዜ ውስጥ ይህን በሚመለከት ከራሳቸው ሰዎች ጋር እንደሚመክሩ ና ዞሮ ዞሮ ኳሱ እነሱ ሜዳ ነው ያለው። እንዳልኩ፣ በሱዳንና በኢትዮጵያ በኩል ውይይቱን ሁለት ዙር ሶስተኛ ዙርም ተገናኝተው ነበረ። በሶስተኛው ዙር በአጋጣሚ ግብጾቹ በመቅረታቸው የተቋረጠ ነገር ነው የሚሆነው። ስለዚህ ለመቅረብ ና ለመወያየት እስከተስማሙ ድረስ ሶስት ወርም አንድ ወርም የሚጠይቅ አይመስለኝም። በእኛ በኩል የተለየ ዝግጅት የሚጠይቅ ስላለው ምክንያቱም ከመጀመሪያው ጀምሮ የህዳሴ ግድብ በግብፅም ሆነ በሱዳን ላይ ሊኖረው የሚችለው ተጽዕኖን በሚመለከት ብዥታም ኖሮ ስለማያውቅ፣ የተለየ ዝግጅትም ስለማይጠይቅ፣ የተለየ ሳይንሳዊ ትንታኔም ስለማይጠይቅ ነገም ስብሰባ እናርግ ቢሉ የማንልክበት ምክንያት አይኖርም። የናይል ተፋሰስ ሀገሮች የሚኒስትሮች ምክር ቤት ስብሰባ በቅርቡ ካርቱም ላይ ተደርጎ በነበረበት ጊዜ የግብፅ ዴሌጌሽን የቀድሞ አቋሙን ይዞ እንደሚቀጥል ነበር የተናገረው። ምንም እንኳን አዲሱ ፕሬዚደንት ኤልሲሲ ወደ ንግግር መግባት እንፈልጋለን ቢሉም፣ ይሄ አቋማቸው በዚህ ስብሰባ ተቀይሯል ማለት ነው። ሲኤፍኤን ወይ ኮምፕሬንሲቭ ኮፐሬቲቭ ፍሬምወርክ አግሪመንት የሚባለውን በሚመለከት አሁንም የግብጾች አቋም ተቀይሯል ብለን አናምንም በዚህ መድረክም ላይ ቢሆን ያሉት ነገር ቢኖር በእኛ በኩል ሲኤፍኤን በሚመለከት ከአሁን በፊት ያራመዱት የነበረው እጅግ በጣም ጠንካራ የሆነ አሉታዊ አቋም በድሮ መልኩ ይቀጥላሉ የሚለው እርግጠኛ ሆኖ መናገር አይቻልም። ግን በጉዳዩ ላይ ግን አቋሙ አሁንም የቀጠለ ሊሆን እንደሚችል መገመት ይቻላል። በዋናነት ግን አሁን ቅድም እንዳልኩ የናይል ተፋሰስን በሚመለከት አይደለም ኢትዮጵያና ግብጽ የተወያዩት። የናይል ተፋሰስን በሚመለከት ኢትዮጵያና ግብጽ በተለየ መልኩ ባይላተራሊ ሊያደርጉት የሚችሉት ውይይት የለም። ምክንያቱም ኢትዮጵያና ግብጽ በናይል ተፋሰስ ዙሪያ ያላቸው ልዩነትም ሆነ አንድነት ሊስተናገድ የሚገባውም የሚችለውም በሲኤፍኤ ማዕቀፍ ውስጥ ብቻ ስለሆነ ማለት ነው። ስለዚህ ከግብጾች በኩል የሚጠበቀው በእንደዚህ አይነት ጉዳይ ላይ ሰፊ የሆነ ውይይት ማድረግ የፈለጉ እንደሆነ በዋናነት የሲኤፍኤውን ማዕቀፍ ፈርመው በዛ ማዕቀፍ ስር መወያየት ይጠበቅባቸዋል። የናይልኮም ስብሰባ ለየት ያለ ነው። ከሲኤፍኤ ውጭ የሚታይ ነገር ነው። የናይልኮም ኦልሬዲ ከአሁን በፊት በነበረ ሁሉም ሀገሮች በሚሳተፉበት የናይል ቤዝን ኢኒሽቲቭ በሚባለው ማዕቀፍ ስር የሚካሄድ ስለሆነ እዛ ቦታ ላይ መሳተፋቸው ብዙም የሚያስገርም አይሆንም። ግን ሲኤፍኤ እንደ ሲኤፍ ኮኦፐሬቲቭ ፍሬምወርክ አግሪመንት የሚባለው የትብብር ሁሉም ሀገሮች እሱ ማዕቀፉ የትብብር ማዕቀፉ ስድስት ሀገሮች ተቀብለውታል፣ ፈርመውበታል። ግን አንዳንዶቹ አላጸደቁትም። ናይል ቤዝን ኢኒሽቲቭ ላለፉት አስራ አራት ዓመታት በሁሉም የናይል ተፋሰስ ሀገሮች ዘንድ እንደ አንድ የመወያያ ማዕቀፍ ተደርጎ ቆጠረ የነበረ አሁንም የቀጠለ እንትን ነው ሁለት ኮምፖነንቶች ያሉት የኢስተርን ናይል የሚባለው ሱዳን ኢትዮጵያንና ግብፅን የሚያጠቃልለው ሌሎቹን ተፋሰስ አገሮች የሚያጠቃልል ኔልሳፕ የሚባል አለ የናይል ኢኳቶሪያል ሪጅን የሚባል ስለዚህ በዛ ማዕቀብ ስር ነው አሁን ካርቱም ያደረገው ውይይት የተደረገው ህዳሴ ግድብን በሚመለከት ግን የሲኤፍኤም የናይል ቤዚንም የግብፅም የኬንያም የሩዋንዳም ፈቃድ ሳያስፈልገው በኢትዮጵያ መንግስትና ህዝብ ተነሳሽነት የተጀመረ ፕሮጀክት ነው ስለዚህ ያም ፕሮጀክት በሚመለከት በኢትዮጵያ መንግስት በኩል ይሄ ግብፅንም ሱዳንንም ሊያስደነግጣቸው አይገባም። ስለዚህ ኮንፊደንስ ቢውልድ ለማድረግ እንዲቻል፣ መተማመን ለመፍጠር እንዲቻል በአለም አቀፍ ባለሙያዎች የተዋቀረ ሶስቱም ወገኖች የሚሳተፉበት ኮሚቴ ይቋቋም የሚል ሀሳብ በኢትዮጵያ በኩል የቀረበ ያ ኮሚቴ የተቋቋመበት ዋናው ምክንያት ከዲዛይኑ ጀምሮ አላማውንም ግምት በማስገባት ማስገባት በተግባር መሬት ላይ ያለውን እውነታ በትክክል በመገንዘብ ግብጾች ሊበረግጉ አይገባም፣ ይልቁንም መተባበር ነው የሚጠበቅባቸው፣ ሱዳኖችም ሊበረግጉ አይገባም፣ ይልቁንም መተባበር ነው የሚጠበቅባቸው ከሚል የተነሳ ነው የነበረው። በዛ ጥረት ምክንያት ሱዳኖች በአሁኑ ሰዓት ግድቡ ይጠቅማቸዋል እንጂ ሊጎዳቸው እንደማይችል እርግጠኞች ሆነው ከፕሮባብሊ ከኛም ባልተናነሰ ምናልባትም በበለጠ መልኩ በግድቡ ጠቀሜታ ዙሪያ ጠንካራ አቋም እያራመደው ያለበት ሁኔታ ነው ያለው። ስለዚህ ግብጾች ያቋረጡትን እንዲጀምሩ ፈቃደኝነታቸው ያሳዩበት አጋጣሚ ነበረ። ባለፈው ሐሙስ በሁለቱ መሪዎች መካከል ሊደረገው ውይይት። በቅርቡ አንዲት የግብጽ የቴሌቪዥን ጋዜጠኛ ከአምባሳደር መሐመድ ድሪር ጋር፣ የኢትዮጵያ አምባሳደር ካይሮ ማለት ነው፣ ባደረገችው ቃለ ምልልስ ወቅት ተገቢ ያልሆኑ ናቸው የተባሉ ምግባሮችን አንጸባርቃ ነበር። እናንተ እንዴት ነው ያያችሁት? የኢትዮጵያ መንግስት አቋም የአምባሳደሩ አቋም ነው ማለት ነው። ግብጽ ካይሮ ያለ ኢትዮጵያ አምባሳደር የኢትዮጵያ መንግስትና ሕዝብ ወክሎ ነው መግለጫ የሚሰጥ ነው። ስለዚህ የኢትዮጵያ የካይሮ አምባሳደራችን የአምባሳደር ማህሙር ማህሙድ ድሪራ አቋም የኢትዮጵያ መንግስት አቋም ነው ማለት ነው። ግን ያን ያክል አንዲት ጋዜጠኛ የወሰደችው አቋም ያን ያክል ትልቅ ትኩረት ሰጥቶት ትልቅ ርዕስ መሆን የሚገባው ነው ብዬ አላምነውም። በግብፃውያን መካከል በየትኛው ሀገር አንድ ጋዜጠኛ ወክለለሁ ከሚለው አስተሳሰብ ተነስቶ ከራሱ መንግስትም ሆነ ከሌላው መንግስት ጋር ያለውን ልዩነት ሊያንጸባርቅ የሚችልበት እድል እንደጠበቀ ሆኖ ማለት ነው። በግብፃውያን ውስጥ ያለውን ስሜት መንፈስ ከአባይና ከኢትዮጵያ ጋር በተያያዘ ያንጸባርቃል የዛች ጋዜጠኛ ስሜት እና መልእክት ብለው አያስቡም። ግብፃውያን አንድ ከአስር ተሰብስበው አቋም አይወስዱም። ያው እንደሚታወቀው እንደ ማንኛውም ህዝብ ግልጽ ነው፣ የተለያዩ አስተሳሰቦች ይኖራሉ። ስለዚህ እሷ በግብጽ ህብረተሰብ ዘንድ የሚንጸባረቅን አንድ የሆነ አስተሳሰብ እንደምትወክል እርግጠኛ የሆነ መናገር ይቻላል። የግብጽ ማህበረሰብ ዘንድ ብቻ ሳይሆን ማህበረሰቡን አመራር ከተረከቡ የተወሰኑ ፖለቲከኞች ዘንድ ያለን አስተሳሰብ ሊወክል ይችላል። ከዛ በዘለለ ግን ስፔኩሌቲቭ ነው የሚሆነው የሴትቱን አቋም በሚመለከት የኢትዮጵያ መንግስትም ራስ ምታቱ ሆኖበት በዚህ ጉዳይ ላይ አቋም ለመውሰድ ያን ያክል መዳከር ያለበት አይመስለኝም። አምባሳደሩ መልስ መስጠት የነበረባቸው ያደረጉበትም ዋናው ምክንያት የቃለ መጠይቁ ቀጥተኛ ቀጥታ ተሳታፊ ስለነበሩና የሴቴቱ ምግባር በቀጥታ ሳቸውን አፌክት ያደርግ ስለነበረ ነው። ከዛ በዘለለ ትርጉም ሊሰጠው የሚገባ አይመስለኝም። አቶ ጌታቸውን አመሰግናለሁኝ በኢትዮጵያና በግብፅ መካከል ያሉት ግንኙነቶች በተለይ በቅርብ ወራት አገም ጠቀም እያሉ የመካረርም የመርገብም አዝማሚያ እያሳዩ መቆየታቸው ይታወቃል በ929 ና በ959 ዓ ም በአውሮፓውያኑ አቆጣጠር ተፈጽመዋል በተባሉ የግብፅ የሱዳንና የእንግሊዝ መንግስት ውል መሰረት ግብፅ ከ84 ቢሊዮን ሜትር ኩቢያ አባይ ውሃ 55 ቢሊዮኑ ይገባኛል ብላ የምትናገር ሀገር መሆኗ ይታ ይታወቃል። የተጨበጠው ውጤት ወይም ተግባር እስካሁን አይታይ እንጂ የአሁኑ የግብፅ ፕሬዚደንት ኤልሲሲ ወደ መንበረ ሥልጣኑ ለመዝለቅ ውድድር ያደረጉ ያደርጉ በነበረበት ወቅትና በኋላም ከኢትዮጵያና ከሌሎቹም የአፍሪካ ሀገሮች ጋር አብሮ የመሥራት ፍላጎት እንዳላቸው እየገለጹ እንደሚገኙ ይታወቃል። ሰለሞንን ለዝግጅቱ አመሰግናለሁ። አድማጮች የምትከታተሉት በ1431 አጭር መካከለኛ ሞገድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ሐኪምዎን ይጠይቁ ታዋቂ መሆን ይጠይቁ። ለምሽቱ ባለፈው ሳምንት በመርሳት ወይም በመዘንጋት ችግር ዙሪያ ከአድማጭ የቀረበን ጥያቄ መነሻ በማድረግ ከባለሙያ ጋር የተጀመረ ቃለ ምልልስ ነው ይዞ የቀረበው። ጠያቂዎቻችን የፕሮግራማችን ተከታታይ የሆኑት አቶ ጌታሁን በንቲና አቶ ብርሃኑ አስራት ናቸው። ለጥያቄዎቹ ምላሽ የሚሰጡን ደግሞ የዘውትር ተባባሪያችን በዚህ በዩናይትድ ስቴትስ በሚገኘው ታዋቂው የሜዮ ክሊኒክ የነርቭና የአእምሮ ሕክምና ባለሙያና የኮሌጁ የአእምሮና የስነልቦና ትምህርት ክፍል ምክትል ኃላፊ ዶክተር ዮናስ እንዳለገዳ ናቸው። ዶክተር ዮናስ ያለፈውን በአጭሩ በማስታወስ ልጀምር። በቀደመው ማብራሪያው ከዕድሜ መግፋት ጋር ከሚመጣው ውጪ የሚከሰት ነገሮችን የመዘንጋት አዝማሚያ በአንድ በኩል ከጊዜያዊ ሁኔታዎች ጋር በተዛመደ የሀሳብ ወይም የልብ መከፈል ወይም የልበቢስነት ሁኔታ የሚፈጠር መሆኑን አስረድተውናል። በሌላ በኩል ደግሞ በሕመም በበሽታነት የሚፈረጅ የመዘንጋት አዝማሚያ በሕክምና ምርመራ የሚታወቁና የሚረዱባቸውን መንገዶች አመላክተዋል። ለመሆኑ ይሄ መዘንጋት ወይም መርሳት ራሱ እንዴት ነው የሚፈጠረው? ለጠቅላላ እውቀት ያህል ትውስታና የመዘንጋት ሁኔታን በተመለከተ አንጎላችን ውስጥ የሚፈጠረውን ሁኔታ በጨረ በጨረፍታ ቢያስቃኙ ነው። ይሄ በጣም ጥሩ ጥያቄ ነው። አንጎልን በአምስት ከፍሎ ማየት ይቻላል። አንደኛው ከግንባራችን ጀርባ ያለው የአንጎል ክፍል ፕሪፍሮንታል ኮርቴክስ ይሉታል። እሱ ነገር ልብ እንድንል የሚያደርግ ነው። ለምሳሌ መጽሐፍ በምናንብበት ጊዜ ወይም ከሰው ጋር በምናወራበት ጊዜ ያንን ሀሳባችንን ወሬውና ጭውውቱ ላይ እንዲቆይ የሚያደርገው የአንጎል ክፍል ይሄ ግንባራችን ጀርባ ያለው ነው። ከዛ ጨዋታው ላይ ትኩረት እንድናደርግ እሱ ይጠቅመናል። ከዛ በኋላ ይህንን መረጃ ደግሞ ለማስታወስ እንድንችል ወደ መጋዘን ለማስተላለፍ ከዚሁ የአንጎል ክፍል ወደ ሌላ የመረጃ መጋዘን ቦታ አለን። ሰው እቃውን በትክክል ልብ ብሎ አንድ ቦታ ካስቀመጠ እኮ መልሶ ለማግኘት አይቸገርም። ልክ እንደዛ ነው። አንጎልም ልብ እንድንል የሚያደርገው ይሄ ከግንባራችን ጀርባ ያለው ነው። ከዛ በኋላ መረጃው አውራ መንገዱን ተከትሎ ወደ መጋዘን ይገባል። ያ መጋዘኑ ላይ ችግር ካለ ነው እንግዲህ እኛ መዘንጋት በሽታ አለ የምንለው። እና ሂፖካምፐስ ይሉታል። ይሄ እንደ መረጃ መጋዘን አድርገን የምናየው እሱ ችግር ውስጥ ሲወድቅ ያ እውነተኛ የመርሳት በሽታ ነው። እና ብዙ ጊዜ የልበብስነት ችግር ያላቸው ሰዎች ሀሳባቸውን ሰብሰብ የሚያደርገው የአንጎል ክፍል ይሄ ግንባራችን ጀርባ ያለው በተለያየ አቅጣጫ በተለያየ መረጃ ሲበዛበት ነው ችግር የሚመጣው የልበብስነት እንጂ፣ ልበብስነት ብቻ ችግር ያለው እንደምንም ብሎ መረጃ መጋዘን ካስገባ መልሶ ማምጣት ይችላል፣ ጤናማ የሆነ ሰው ነገር ግን እውነተኛ የመርሳት በሽታ ያላቸው ሰዎች መጋዘኑ በትክክል አይሰራም። እዛ ውስጥ ያሉት የነርቭ ሴሎች ሞተዋል። ስለዚህ ምንም ነገር ግለሰቡ ቢነገረው አስታውስ፣ ጥረት አድርግ ብለህ ብትለው ከግማሽ ሰዓት በኋላ ምንም አያስታውስም። ያ ነው በሽታ የምንለው እና ይሄንን አንደኛ ወረቀትና እርሳስ ላይ በሚሰጥ ምርመራ አለ፣ በሱ ሁለተኛ ደግሞ ኤም አር አይ በሚሉት የአንጎል ሴሎች ምን ያክሉ ሞተዋል አልሞቱም፣ ብለን ማየት የምንችልበት አለ። የተለያዩ ምርመራዎች አድርገን ይሄ ግለሰብ በእርግጥም የመዘንጋት በሽታ አለው የለውም፣ ብለን እንወስናለን። በአጋጣሚ ሆኖ እንዲያውም ኢትዮጵያ ካሉ የስራ ባልደረቦቻችን ጋር ሆነን ይህንን ጥናት ለማድረግ ቡታጅራ አካባቢ የጥናት ሐሳብ አቅርበናል አሜሪካን ሀገር ላለው ምርምር እና ከተሳካ እንግዲህ ይህንን ሁኔታ እዚህ ሀገር የምንጠቀምበትን ሀገራችንም ውስጥ ያስከብተል ለመሞከር ነው። በኢትዮጵያ ያሉ ሁኔታዎችን በተጨባጭ በጥናት የመመርመር እድል ሊኖራችሁ ነው። አዎ ይሄንን እድል ብናገኝ በጣም ደስ የሚል ነገር ነው የሚሆነው። ካነሱት አይቀር ዶክተር ዮናስ፣ ይሄ የመዘንጋት ሁኔታ በአንድ ወይ በሌላ መንገድ ከባህሎች ከህይወት አናኗር ከህብረተሰብ የህይወት ዘይቤ ጋር ሊገናኝ ይችላል የአንዱ አካባቢ ሁኔታ ከሌላው ጋር የመለያየቱን ያህል ሰዎች ለዚህ መዘንጋት ወይም መርሳት ሊጋለጡ የሚችሉበት በተለይ በተደጋጋሚ ወደ ችግርነት የሚያመዝነው ሁኔታ እንዲፈጠር ሌሎች ባህላዊ የማህበረሰብ አኗኗር ሁኔታዎች ምክንያት ሊሆኑ ይችላሉ። አዎ ይህንን በየሀገሩ ብዙ ሰዎች እያጠኑ ነው ያሉት እና አንደኛው በጣም ከልክ ያለፈ እንደው ለትንሽ ለትልቁ ከልክ ያለፈ ሀዘን ውስጥ የሚገቡ ሰዎች ለአንድ ለሁለት ቀን በአንድ ነገር ማዘን መተከዝ ኑሮ ውስጥ ያለ ነገር ነው። ግን አንዳንድ ሰው ለሁለት ወር ለሶስት ወር የበረታ ሀዘን ውስጥ የመግባ የበረታ ከመጠን ያለፈ ጨለማ ጉድጓድ ውስጥ ያለው ሆኖ ይሰማኛል የሚሉ አሉ። እና ይሄ ከመጠን ያለፈ ለሶስት ወር ስድስት ወር ለዓመት ሲቆይ ምናልባት እነዚህ መጋዘን ውስጥ ያሉትን መረጃ እንድናስታውስ የሚያደርጉትን የነርቭ ሴሎች ሊገድል ይችላሉ ወይ የሚል ግምት አለ። ሌላው ደግሞ አሁን በእኛ ባህል እንደ ማጥናት ፈልገው ነገር ቤተሰብ እና ወዳጅ ዘመድ ጓደኛ ያለው አንድ አዛውንት በዚህ በሽታ ብዙ ላይጠቃ ይችላል የሚል አንዳንድ መረጃ አለ እዚህ በምዕራቡ አለም የተደረገ ጥናት እንደምታውቀው ያሉላ እዚህ ሀገር አሁን ያሉት አዛውንቶች በተለይ ለምሳሌ ገጠር ውስጥ ብንወስድ የሰማንያ አመት አዛውንት ወይም የሰባ አመት አዛውንት ትልቅ ቤት ውስጥ ለብቻው ከሰው ተነጥሎ ምናልባት ከሱ ቀጥሎ ያለው ጎረቤቱ ወይ ሀምሳ ሜትር ርቀት ላይ ሊሆን ይችላል። እንደዚህ ባለ ሁኔታ በክረምት ጊዜ በተለይ ለአራት ወር ምንም ሰው ሳያገኙ ለብቻቸው የሚቆዩበት ሁኔታ አለ። እንደዚህ አይነት ከልክ ያለፈ ብቸኝነት ለፈረንጆቹ ከባድ ችግር ነው። የመነጠል ከሰው በሰው ግንኙነት ርቆ የመኖር ሁኔታ ለእንዲህ አይነት ችግሮች የማጋለጥ እድል ሊኖረው ይችላል። አንዱ ይሄ ነው። ሶሻል ኔትወርክ ይሉታል። አንዱ መረጃ ይህንን ያሳያል። ሌላው ደግሞ እዚህ እኛ ያደረግነው ጥናት ባለፈውም ገለጫ ይሆናል። አንዳንድ ጊዜ ስፖርት፣ በእግር መሄድ፣ እንደዚህ መንቀሳቀስ የሚያደርጉ ሰዎች ለዚህ መዘንጋት በሽታ ብዙ አይጋለጡም የሚል መረጃ አግኝተናል። እዚህ እኛ ባረግነው ጥናት ይሄ በእድሜ ገፋ ሲያደርጉ ከእድሜ ጋር በእርጅና ዘመን የሚመጣውን የመርሳት ሁኔታ ነው። ከእርጅና ጋር የመጣውን ከሰባ እስከ ዘጠና አመት የሆኑ ሰዎች ነው ያጠና ነው እና ቢያንስ በሳምንት አምስት ቀን እንደዚህ በእግራቸው ወዲያ ወዲህ የሚንቀሳቀሱት ሰዎች ብዙም የመዘንጋት በሽታ አልነበራቸውም። ግን እነዚህ ብዙም አይንቀሳቀሱ እና እንደው ቤት ውስጥ ለብቻቸው ከሰው ተነጥለው ሲተክዙ የሚውሉ አዛውንቶች በሰባና በዘጠና ዓመት መሀል ያሉ እነሱን የመዘንጋት በሽታ ብዙ የሚያጠቃቸው አይተናል። እና እንዳልከው በእርግጥ የተለያዩ ባህላዊ ሁኔታዎች ለመዘንጋት በሽታ ሊያጋልጡ ይችላል። ትውስታና የመዘንጋት ችግሮች እንግዳችንን ማብራሪያ በመስጠት በዘወትር ለአድማጮች ጥያቄ በመስጠት የሚተባበሩንን ዶክተር ዮናስ እንዳለ ጌታ ለጊዜያቸው አመሰግናለሁ። አድማጮች ስርጭታችን እየተገባደደ ነው። አሁን በቀሩን ጥቂት ደቂቃዎች ወደ ብራዚል ነው የምናቀናው። ቢያንስ በዜማ ይበልጥ አጓጊና ይበልጥም አነጋጋሪ እየሆነ ነው የዓለም ዋንጫ። አሁን ስዊዘርላንድና አርጀንቲና እየተጫወቱ ነው። ቆየት ብሎም ዩናይት ስቴትስና ቤልጂየም ይጫወታሉ። ጥሎ ማለፉ ቀጥሏል። When the going gets tough, the tough get going. One love, one life, one world, one fight, whole world, one night, one place, Brazil. Everybody put your flags in the sky and do what you feel. It's your world, my world, our world today. And we invite the whole world, whole world to play. It's your world, my world, our world. ክቡራት እና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ና ባልደረቦች ስም ለምሽት 3 ሰዓት በአጭር ሞገድ 22 ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭት በቀጠሮ የምሽቱ አስተናጋጅ አሉላ ከበደ ፕሮግራሙን ከመራልን ኃይሉ ታምራትና ከስርጭት መሐንዲሱ